ሰላም። ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻል። ዛሬ አስቀድመን በሳምንቱ መጀመሪያ ስለተካሄደው የዲሲ አፍሪካ ፌስቲቫል እነግራችኋለን። ወዲህ የወጣቶች ካፕዌራ ጨዋታ፣ ወዲያ ደግሞ አፍሮ ቤት ሲያጀበው ድንቅ የምዕራብ አፍሪካ ዳንስ ከዚያ ደግሞ የኢትዮጵያዊ አዝማሪ ትዕይንት። ይሄ ከሰሞኑ በተደረገው የዲሲ አፍሪካ ፌስቲቫል ላይ ከነበረው አዝናኝ ትርኢት ተቀንጭቦ የተወሰደ ነው። ፌስቲቫሉ ግን ከማዝናናት የተሻገረ ቁም ነገር እንዳለው የነገረን ፌስቲቫሉን ባዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግስቱ ነው። ዋና ዓላማው የመስከረም ወር እንግዲህ የአፍሪካውያን እሴቶችን በተመለከተ የምናጎላበት ነው። ብዙ አፍሪካውያኖች በተለይ በዋሽንግተን ዲሲ የሚኖሩ የአፍሪካውያን ማህበረሰቦች ባህላቸውን፣ እሴቶቻቸውን እንዲሁም ሌሎች ባህል ስንል እንግዲህ ሙዚቃው ሊሆን ይችላል፣ ስነ ጽሁፉ ሊሆን ይችላል፣ ቲያትሮ ሊሆን ይችላል፣ ሌሎችም ስነ ጽሁፎቻቸን የመሳሰሉትን ነገሮች ለህብረተሰቡ የሚያስተላልፉበት ለሌላው ማህበረሰብ በተለይ ደግሞ አሜሪካ ውስጥ ስንኖር ደግሞ አሜሪካ ሁሉን አቀፍ የሆነች አገር ስለሆነች ለአሜሪካውያን ነዋሪዎች ሁሉ ለሁሉም አሜሪካውያን ያሉንም ባህሎች፣ እሴቶቻችንን፣ ቅርሶቻችንን የምናስተዋውቅበት ልዩ አጋጣሚ ነው። በፌስቲቫሉ በዲሲና አካባቢ የሚኖሩ አፍሪካውያን ላይ አተኩረው ከሚንቀሳቀሱ ተቋማትና የንግድ ቤቶች መካከል የተወሰኑት አገልግሎታቸውና ምርቶቻቸውን አስተዋውቀዋል። ከአህጉር አፍሪካ የመጡ የከተማዋ ነዋሪዎች ሀሳብና ልምዶቻቸውን ተለዋውጠውበታል። ባህል ነክ አጫጭር መግለጫዎችም ተሰምተውበታል። ልጆቻቸውን ይዘው የፌስቲቫሉን አንዳንድ ክንውኖች ሲጎበኙ ካገኛቸው ወላጆች መካከል አንዷ ቲና ዘውዴ ናት። ቲና በምዕራቡ ዓለም ውስጥ ልጆች ከማንነታቸውና ተፈጥሮ ጋር ተቀራርበው እንዲያድጉ ለማድረግ ያለውን ፈተና ከልምድ ታውቀዋለች። ላይክ ልጆች ሪሊ በጣም በጣም በጣም ከሚገባው በላይ ማንነታቸው ተጎድተዋል። እኔ በራሴ አገላለጽ ሰርቭር ሰርቫይቪንግ ነው እንጂ ብዬ ልገልጸው እንጂ እንጂ ግን እየኖሩ ነው ለማለት እስከማልችልበት ደረጃ ነው የደረስኩት። እና ለምሳሌ ላይክ ከናቹራል ጋር ከኔቸር ጋር ኮኔክትድ አደሉ ኤቭሪቲንግ በቃ ላይክ ኤቭሪቲንግ ኦል ዘ ሰርቪስ አውትሶርስ ነው። ስታርቲንግ ፍሮም ቢፎር ኬር አፍተር ኬር ላይክ ሎንግ አውር ስኩል ላይክ ፓርንት ዌር ጀስት ላይክ ፋልስ ፋሲሊቴተር ብዬ ነው እራሴ እራሴ የምቆጥረው። በእዛ መሀከል ትራንዚሽን አፍተር ሎንግ አውር ቢፎር ኬር ኦል ዴይ ሎንግ ትምህርት ቤት ናቸው። ከአፍተር ኬር ደግሞ ከልጆች ጋ ነው። ኮልቸር አንተ ዩ አር አብሰንት ሌላ ሰው ኮልቸር እንጂ ያቀብልልሃል። እኔ ኖቲስ ያልኩት የተማርኩት ነገር ማለት ነው። እና ያ አንተም እንደምትረዳው እኛ ጋ ሜንታል ሄልት ኢሹ ብዙ የለም፣ አይደለም ወደ አፍሪካ ላይክ እዚህ የሁሉ ስፔሻሊስት የሁሉ ቴራፒ ሁሉ እንትን እያለ ላይክ ፍሮም ደ ሩት ከሩቱ ጀምሮ ያንን ነገር ቢያገኙ ኑሮ የሁሉ ክራይሲስ እና ቴራፒ እንትን እና አያስፈልግም ነበረ እንዲህ ያለው መድረክ። ታዳጊዎች ከባህልና ማንነት መሰረታቸው ጋር እንዲቀራረቡ በማድረግ ረገድ ያለውን ፋይዳ ቲና አንስታለች። ልጆቻችን የሰባት ዓመት ልጅ አለኝ በጣም ካልቸራል የሆነ ነገር ኤክስፖዠር በጣም ያስፈልግ ነበረ። እንደዚህ አይነት ፕሮግራም ብዙ ጊዜ ቢኖር በጣም ደስ ይላል፣ ስፔሻል ለትናንሽ ልጆቻችን ስለው ለማንነታቸው ጋር ኮኔክትድ እንዲሆኑ ስትነግራቸውና ኤክስፖዠር ኖሯቸው ሲያዩት አንድ አይነት አይደለም መቼም። ቲና ፌስቲቫሉ ተጨማሪ ወላጆችና ልጆችን የሚያሳትፉ ክንውኖችን በማካተት ከአሁኑ የበለጠ ማደግ እንዳለበትም መክራለች። አቶ ዮናስ ዘውዴ በእንግድነት ወደ ዩናይትድ ስቴትስ ከሰሞኑ ብቅ ያለ የፌስቲቫሉ ሌላ ታዳሚ ነው። ከእህቱና ከእህቱ ልጅ ጋር ሆኖ ትዕይንቶችን ሲቃኝ ያገኙት አቶ ዮናስ ባህልና ማንነት በልጆች አስተዳደግ ውስጥ ያለውን ጠቀሜታ ዘርዝረው ከዚህ አንጻር የመሰል ፌስቲቫሎችን እርባና እንዲህ ያውሳል። አዎ፣ አንዱ ትልቁ ነገር እንግዲህ ያው የሰው ልጅ ሁልጊዜ የራሱን ባህል፣ የራሱን ማንነት፣ የራሱን የመጣበትን ማህበረሰብ ማወቅ አለበት። አለዛ ያው አለማችን በጣም ሰፊ ከሞት የነሳ ያው ልጆች ሊጠፉብህ ይችላሉ እና ራሳቸውን ሳያውቁ ይቀሩና ከየት ተነስተው ከየት ነው የጀመርኩት ወዴት ነው የምደርሰው የሚለውን ዳይሬክሽን ለማግኘት ትንሽ በጣም ከባድ ይሆናል በህይወታቸው። ስለዚህ እኔ በበኩሌ ሁልጊዜም ያው ልጆች እኛ እንዴት ባህላችንም እንደሆነ እንዴት እንዳደግን እንዴት እንደመጣን ነገም ደግሞ እነሱ እንዴት ማስቀጠል እንዳለባቸው ባገኘሁት አጋጣሚ ሁሉ አስተምራለሁ። እንደገና ደግሞ አሁን እንደዚህ አይነት ትዕይንቶች በሚኖሩበት ሰዓት ያንን ነገር መር ያበረታታል እና ልጆቹም ሼፕ እየሆኑ ይመጣሉ። ስለዚህ ሪሊ እንደዚህ አይነት ነገሮች ማድረግ ለልጆችም ለወላጅም ለሁሉም ትልቅ ጥቅም አለው ብዬ አስባለሁ። ዋሽንግተን ዲሲ በርከት ያሉ ትውልድ ኢትዮጵያን የሚኖሩባት ከተማ ነች። ዲሲ አፍሪካን የመሰሉ ፌስቲቫሎች በሁሉን አቀፍ ዘርፎች ለከተማዋ የእውቀትና የጉልበት መዋጮ ለሚያዋጡት እኒህ ማኅበረሰቦች ላቅ ያለ ጠቀሜታ ራስን ማስተዋወቂያም እድል መሆኑን የሚናገረው ፌስቲቫሉን ያዘጋጀው የዋሽንግተን ዲሲ ከንቲባ የአፍሪካ ጉዳዮች ቢሮ የቋንቋ ተደራሽነት ክፍል ኃላፊ የሆነው አቶ ያሬድ መንግሥት ነው። እንደምታውቀው ከናይጄሪያ ቀጥሎ ሁለተኛው የህዝብ ቁጥር ያለንን ይሄ እንግዲህ ከምንም በላይ እንግዲህ ኤርትራውያንም ኢትዮጵያውያንም በተለያየ የስራ መስክ ተሰማርተን እንገኛለን። በንግድ ስራ በሌሎችም ስራዎች ተሰማርተን እንገኛለን። በተለይ እንደምታውቀው ዲሲ አካባቢ ብዙዎቹ የንግድ ስራ እንቅስቃሴዎች የሚካሄድባቸው፣ ብዙዎቹ የሙዚቃ ፌስቲቫሎች፣ ብዙዎቹ ባህላዊ እንቅስቃሴዎች ሆኑና ከምንም በላይ ደግሞ የርእሰ መዲና ሆና ስለምታገለግል ይህ አጋጣሚ ለኢትዮጵያውያንና ለኤርትራውያን ያለንን ቅርስ ባህላችንን እሴቶቻችንን ለሌላው ማህበረሰብ በሰፊው ልናስተዋውቅበት የምንችለው ትልቁ አጋጣሚ ነው። ትልቁ ከምንም በላይ ለእኛ በጣም ትልቅ እድል ነው። ለምን በዓለም አቀፍ ደረጃ ስናየው እንዲህ ቀዳሚውን ቦታ ምትይዘው ነች ዋሽንግተን ዲሲ። እንግዲህ ኢንታየር አሜሪካን ስናይ እንግዲህ አሜሪካን በትንሹ የምናይበት የምናገኝበት ትልቁ ቦታ ስለሆነ የዩናይትድ ስቴትስ የህዝብ ቆጠራ መስሪያ ቤት በ2020 የጎርጎሮሳውያኑ ዓመት በወጣው ሪፖርት የአሜሪካ መናገሻ በሆነችው ከተማ ወደ 690 ሺህ የሚጠጉ ህዝቦች እንደሚኖሩ ከነዚህ መካከል 300 ሺህ ያህሉ ጥቁር ወይንም አፍሪካዊ አሜሪካውያን እንደሆኑ ይጠቁማል። ከማናቸውም የአሜሪካ ከተሞች በተለየ መልኩ ከተማዋ የአፍሪካ ጉዳዮች ቢሮ በማቋቋም የአፍሪካውያንን ጉዳይ እንደምትከታተልም ተሰምተዋል። የዚህ ቢሮ የክንውኖች ኃላፊ የሆነችው ገሊላ ጌታነህ ፌስቲቫሉ የከተማው አስተዳደርና አገልግሎቶች ለነዋሪዎች ለማስተዋወቅ እግረ መንገዱን እንደሚያገለግል ለባልደረባዬ ቴሪካ ወሬ ነግረዋለች። ይሄ ዝግጅት ሁሉም አፍሪካውያን የዋሽንግተን ዲሲ ከተማ ነዋሪዎች በአንድ ላይ በመሆን ልዩ መሆናቸውን እንዲያከብሩ በማድረጉ ረገድ በእጅጉ መልካም እድል ነው። ከሰኞ እስከ አርብ ባለው ጊዜ ማሳካት ላልቻሉት ጉዳይ ጨምሮ በዋሽንግተን ዲሲ አስተዳደር በኩል የሚሰጡ የተለያዩ የመረጃ ሀብቶችንና አገልግሎቶችን በመግባቢያ ቋንቋቸው ለማግኘትም ይሄ ዝግጅት በእጅጉ መልካም አጋጣሚ ዲሲ አፍሪካ ፌስቲቫል የተለያዩ የአፍሪካ ሀገራትን የወከሉ እንግዶችን ጨምሮ በዋሽንግተን ዲሲ ከንቲባ ቢሮ ውስጥ በተለያዩ የዘርፍ ኃላፊነቶች ውስጥ የሚገኙ ባለሥልጣናት ተገኝተውበታል። አጫጭር መልእክቶችም ተላልፈውበታል። ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። ወደ ቀጣዩ መሰናዶችን ከመሻገራችን በፊት የአንድ ወጣት ድምፃዊ ስራ እናዳምጣለን። የዚህ ድምፃዊ አባት በድምፅ መረዋነታቸው ከሚታወቁት በወጣትነታቸው ካጣናቸው ሙዚቀኞች መካከል አንዱ ነበረ ታምራት ደስታ። ልጁ ዳግም ታምራት ይባላል። የአባቱን ፈለግ በመከተል ለአድማጮች አንድ የሙዚቃ ስራውን ከሰሞኑ ጀባ ብሏል። በአንድ ወር ውስጥ በዩቲዩብ ገጽ ብቻ ከአንድ ሚሊዮን ሰዎች በላይ አዳምጠውለታል Io ho de i musica o materna sunna damptan mela Ya Leve m'este ancora a fà Ya no so sono A vai Yeah cuz I mean you want to need yes i'm on. Le me me <im> estoy chancoda sa Yo lo satisono veney You always are goodie ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። ቀጣዩ መሰናዱ ደግሞ ወደ ለንደን ይወስደናል። የኢትዮጵያ የፊልም ሳምንት በዚያ እየተከበረ ነው። በኢትዮጵያ የፊልም ታሪክ ከፍተኛ ስፍራ የተሰጣቸው ስራዎች ለእይታም ቀርበዋል። አስተዋይ መለሰ ቀጣዩ ልክሉናል። በኢትዮጵያ በ1950ዎቹ የተነሱት የመጀመሪያዎቹ የኢትዮጵያ ፊልም ሰሪዎች ትውልድ ስራዎቻቸው ለእይታ የበቁበት መጠን ውስን ቢሆንም ጉልህ የሆኑ ልብ ወለድና ዘጋቢ ፊልሞችን አውጥተዋል ከእነዚህም መካከል ሙሉ በሙሉ በውጭ ሀገር ባለሙያዎች ተይዞ የነበረውን የኢትዮጵያ ፊልም ስራና ስርጭት ወደ ኢትዮጵያውያን ያሻገረው የሀገር ፊልምና የማስታወቂያ ማህበር የፊልም ድርጅት በ1957 በኢላላ ኢብሳ ተጽፎ ውልደቱ ኢትዮጵያ በሆነው በግሪካዊው ላምብሮስ ጆካሬስ የተዘጋጀውን ሂሩት አባቷ ማን ነው ፊልምን አዘጋጅቶ ለመጀመሪያ ጊዜ ለእይታ አብቅቷል። ምንም እንኳ አብዛኛው የቴክኒክ ቡድን አባላት አውሮፓውያን፣ ከፕሮዳክሽን ስራው በኋላም የነበረው ሂደት በጣሊያን ይሰራ እንጂ በጥቁርና ነጭ ቀለም የተቀረጸው ከአንድ ታዋቂ ዘፋኝ ጋር በፍቅር ወድቃ የህይወት አቅጣጫዋን ለማስተካከል የምትታትርን ወጣት ታሪክ የሚተርከው ፊልም የኢትዮጵያ የመጀመሪያው ፊልም ተብሎ በታሪክ ተመዝግቧል። ይህ ፊልም ለኢትዮጵያ ፊልም ሰሪዎችና ተመልካቾች የፈርቀዳጅነት ሚና ቢኖረውም በተለይ በአሁኑ ዘመን ግን ከእይታ ተሰውሮ ቆይቷል። ከጥቂት ወራት በፊት በዘመኑ ቴክኖሎጂ በመታገዝ የዲጂታላይዜሽን ሥራው የተጠናቀቀው ሂሩት አባቷ ማን ነው ለመጀመሪያ ጊዜ ለዓለም አቀፍ ተመልካች ሊቀርብ ጉዞውን ወደ ለንደን አቅንቷል። ከጥቅምት 4 እስከ 6 2015 በለንደን የንግድ አካባቢ በሚገኘው ሪች ሚክስ ሲኒማ በሚዘጋጀው የኢትዮጵያ ፊልም ሳምንት ላይ እንደሚቀርብም ነው ሀበሻ ቪው ቴክኖሎጂና ሚዲያን ከመሠረቱት መካከል አንዷ የሆኑትና የድርጅቱ ኦፕሬሽንስ ዳይሬክተር ትዕግስት ከበደ የነገሩኝ። ዳይሬክተሯ እንደ ሂሩት አባቷ ማን ነው ያሉ ቅርስ የሆኑ ፊልሞችን ወደ ውጭ ሀገር ሲኒማ የማምጣቱ ሂደት እንዴት እንደነበር ሲያስረዱ፣ ሂሩትን ለማምጣት በጣም ጊዜ ፈጅቷል። ሁለት ወር ተኩል ምናልባት ሶስት ወርም ሊሆን ይችላል። መጀመሪያ ሄደን ከተነጋገርን በኋላ ሄደን ካየን በኋላ ከዛኛ፣ እንደውም በጣም ቀላል መስሎን ነበር። በቀላሉ ቶሎ እንደሌሎቹ ፊልሞች ተስማምተን ይመጣል ነበረ እሱሱ ሳይሆን የግድ በኮሚቴ መታየት ነበረበት። እንዴት ነው የምትሄደው? ጥራቷ እንዴት ነው? ጤናዋ እየተባለ ብዙ ነገር ስለተጠያየቅን ጊዜው እንደሚፈጅ ገብቶናል። ማለት ነው ጥንቃቄ ያስፈለገው ነበር ሂሉትን ለማምጣት እንዲቀላል አልነበርም። አሁንም ቢሆን እዚህ መታ ለንደን ውስጥ በመታየት በጣም ደስ ብሎናል። የኢትዮጵያ የፊልም ሳምንትን ከ2012 ዓ ም ጀምሮ በለንደን ማዘጋጀ የተጀመረው ሀበሻቪው ዘንድሮ ለሶስተኛ ጊዜ ሶስት ኢትዮጵያዊ ፊልሞችን ለእይታ በማቅረብ እና ከፊልሞቹ አዘጋጆች ጋር በሚደረግ የጥያቄና መልስ ፕሮግራም ኢትዮጵያዊ ተመልካቹን በትዝታ ወደ ሀገር ቤት ለመመለስ የውጭ ዜጎቹን ደግሞ ስለ ኢትዮጵያ ለመንገር መዘጋጀቱን ዳይሬክተሯ ትዕግስት ነግረውኛል። ሶስት ፊልም ይዘን መተናለ ለንደን ላሉት እንግዶች ስሜት አለ ሂሩት አባቷ ማነው አለ ከዛ በኋላ ደግሞ ርዕስ ፈላጊ አለ ማለት ነው። የተለያየ ዦንራ ይዘን ስለመጣን ሁሉም ሰው ተጋብዞ ሄዶ እንዲያየ እንላለን። ኢትዮጵያውያን ፊልሞችን በክፍያ በማሳየት ስራውን የጀመረው ሀበሻ ቪው በአሁኑ ጊዜ ተደራሽነት አድማሱን በማስፋት ፊልሞችን ከሀገር ውጭ እየወሰዱ የማስተዋወቅ ስራን እንደሚሰራም ዳይሬክተሯ ከአሜሪካ ድምፅ ጋር ባደረጉት ቆይታ ጠቁመዋል። የኛ ኢንዱስትሪ እያደገ ባለበት ሰዓት ብዙ ታሪኮችና ብዙ ኦሪጂናል የሆኑ ነገሮችን ይዘን ስንነሳ በዓለም እስካሁን ድረስ በደንብ የታወቀ የለንም ብዬ እገምታለሁ። አልታወቅንም። በፊልም ኢንዱስትሪው ለምሳሌ ናይጀሪያ ወይ ህንድን ብናይ፣ አሁን ደግሞ ሳውዝ አፍሪካ ብናይ የነሱ ኢንዱስትሪ በጣም እያደገ ነው። እኔ እንግዲህ የምገምተው ምንድን ነው ህዝቦቻቸው ሄደው ፊልሙን በደንብ አግባ ያሉ ሰፖርት ያደርጋሉ። አንድ ሁለተኛ ደግሞ በውጭ ሀገር ፌስቲቫል ላይ በየቦታው እየወሰዱ ያስተዋውቃሉ። ይሄ ማለት የሀገራቸው ሰው ብቻ ሳይሆን ውጭ ሀገር ያለውም ሰው ማንኛውም አይነት ዜጋ አይቶ ሊገነዘብ ይችላል ማለት ነው። ይሄ ነው እንግዲህ አንዱ ብዬ የምገምተው የእኛም አላማ ስንጀምር እንደ ለምንድን ነው ጥሩ የኢትዮጵያ ፊልም እያለ ታሪካችን ጥሩ የሆነ ቋንቋችን ዩኒክ የሆነ ከዛ ደግሞ ምንድን ነው የምንጨምረው? ሰብታይትል ነው እንግዲህ፣ ሌላው ሰው እንዲያነባው እንዲገነዘበው ለምን አናረግም ብለን ተነሳሳን። ቅድም እንዳልኩት የእኛ ስራ የተጀመረው በስትሪሚንግ ፕላትፎርም ነበረ። አሁን ደግሞ ወደዚህ ኢትዮጵያን ፊልሞች ወስዶ ውጭ ሀገር ማስተዋወቁ ላይም ገብተናል። ይሄ ካምፓኒያችን የኮርፖሬቱ ሪስፖንስብሊቲ አድርገን የያዝነው አንድ ፊልም ሰሪ በምታዘጋጁት የኢትዮጵያ ፊልም ሳምንት እንዲሁም በማሰራጫችሁ ላይ እድል እንዲያገኝ መስፈርቱ ምንድን ነው፣ የፊልም ሳምንቱ አላማስ ለሚለው ጥያቄም ሲመልሱ፣ አንደኛ ታሪኩ ኦሪጂናል መሆን አለበት እላለሁኝ። ሁለተኛ በጥሩ አቋም የተሰራ፣ ከዛ ደግሞ ሁላችንም አንድ ቋንቋ ብቻ ስለማንነጋገር ሰብታይትል ቢኖረው ጥሩ ነው። ይሄ ማለት ደግሞ የተለያየ ሰው ላይ ይደርሳል። በማለት እነኚህ ናቸው እንግዲህ እንደ ክራይቴሪያ አርገን የምንይዘው። እንግዲህ ያው የፊልም ዊክ ብለን ስንጀምርም አላማውም የነበረው አሁንም ቢሆን የኢትዮጵያዊ ሰው ፊልም ከኢትዮጵያ ወጥቶ ሲኒማ ቤት ገብቶ መታየቱ አንደኛ ገጹን በደንብ ያስተካክላል። ለፊልም ሰሪዎች መድረክ ይከፍትላቸዋል። ከዚህ በፊትም ከኛ ጋር የሰሩት ሰዎች ሌላ ሌላ ቦታ እየሰሩ ስለሆነ ፐብሊሲቲ ብቻ ሳይሆን ስራቸው ተደንቆ ይታይላቸዋል በማለት ነው። ሲኒማ ቤት እንደ ማንም ውጭ ሀገር ያለው ፊልም ፖስተራቸው ተሰቅሎ ሰው አይቶ የሚያቅ ብቻ ኢትዮጵያ ብቻ ሳይሆን የሚያቅ ብቻ ሳይሆን ሌላው ሰው የሚያልፍ ውስጡ እንደ የኢትዮጵያ ፊልም እዚህ ያለ እንደ ትገብች ሊ ብሎ ያን እድል ለመክፈት ብለን ነው ከቻለን ተዋናኞቹን ወይ ደግሞ ጸሐፊዎቹንም አብሮ ለማምጣትና እዚህ ወይም እዚህ ቢሆን ሌላ ቦታ አሁን ወደፊትም እያሰብ ስለሆነ እዛ ላይ እንዲገኙና እንዲታይ እንዲተዋወቁ ለነሱም ደግሞ ሁለተኛና ሶስተኛ ፊልም ላይ ጥሩ ደረጃ እንዲያደርሳቸው በማለት እሱን እናደርጋለን ማለት ነው። በቀዳሚ ዝግጅቱ አንድ፣ በሁለተኛው አራት እንዲሁም በአሁኑ በሶስተኛው ዝግጅቱ ሶስት ፊልሞችን ለእይታ የሚያበቃው የኢትዮጵያ የፊልም ሳምንት በየአመቱ በመስከረምና ጥቅምት ወራት ላይ የሚካሄድ ሲሆን ኢትዮጵያውያን ፊልም ሰሪዎች ስራዎቻቸውን ለዓለም አቀፍ መድረክ እንዲያበቁ ከማገዙም በላይ ለባለሙያዎች ፈርጀ ብዙ እድሎችን በመፍጠር የሀገሪቱን የፊልም ኢንዱስትሪ እንደሚያነቃቃ ይታመናል። በዝግጅቱ ላይ የአዲስ አበባ ከተማ ባህል ኪነጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳውን ጨምሮ የአዲስ አበባ ሲኒማ አስተዳደር ባለሙያዎችና ና ለዕይታ በሚቀርቡት ፊልሞች ላይ ከተጫወቱት ተዋናዮች መካከል የተወሰኑት እንደሚገኙ ለማወቅ ተችሏል። ለአሜሪካ ድምፅ አስተዋይ መለሰ ከለንደን ጋቢና መዝናኛ ከአሜሪካ ድምፅ እየተደመጠ ነው። በመቀጠል ቆየት ካሉ ነገር ግን ዘመን ከማይሽራቸው ዜማዎች አንዱ እናሰማችኋለን። በአውሮፓውያኑ አቆጣጠር በ1971 የወጣ ሙዚቃ ነው። በኢትዮጵያ አቆጣጠር 1963 ዓ ም ገደማ ተጫዋቾቹ ዘችላይትስ የተሰኙት የሙዚቃ ቡድን አባላት ናቸው። ቺካጎና ሃይላይትስ የሚሉ ቃላትን በመገጣጠም የተሠራ ቃል ነው መጠሪያቸው። የቺካጎ እንቁዎች ወደሚለው ይጠጋል ትርጓሜው። የዘመኑን ወጣት ልብ ካቀለጡባቸው ሥራዎች መካከል አንዱ ሀቢው ሲን ኸር ይላል። አይታችኋታሉ ወይ እንደ ማለት ነው። በጥቂቱ ሰምተን እንመለስ። So day after day I've tried I keep saying she'll be back But today again I've lied Oh, I see her face everywhere I go On the street and even at the picture the show Happy see her Tell me happy see her Oh, I hear her voice as the cold winds blow In the sweet music on the radio Sí. See her? Tell me, have you seen her? See her. Oh, she left a kiss upon my lips, but let that break within my heart. Have you seen her? Tell me, have you seen her? Oh, I see her hand reaching out to me. Only she can set me free. Have you seen ጋቢና መዝናኛ ይቀጥላል አብራችሁን ስላላችሁ በጣም ደስ ብሎናል ሀብታም ስዩም በመስተንግዶ ኤልያስ አስማረ ደግሞ በድምፅ ምህንድስና አብረናችኋለን ታላቁ የአፍሪካ ሩጫ በየዓመቱ በሰሜን አሜሪካ የሚደረግ የ5 ኪሎ ሜትር የጎዳና ሩጫ ነው ደኤምቪ ተብሎ በሚጠራው የዋሽንግተን ዲሲ ከተማን የሜሪላንድና የቨርጂኒያ ግዛቶችን በሚያካልለው ቀጠና የሚኖሩ ትውልድ አፍሪካውያንን በስፖርታዊ ወንድማማችነት ለማቆራኘት ያለመው ስፖርታዊ ክንውን በዛሬ ሁለት ተካሂዷል። ትናንት በዋዜማው ስለ ውድድሩ ዓላማና ከውድድሩ ጋር ተያይዘው ስለሚቀርቡ ሌሎች መርሃ ግብሮች ለማወቅ የታላቁ የአፍሪካ ሩጫ ወይም ግራንድ አፍሪካን ረን መስራችና የኖቫ ኮኔክሽን ኃላፊ የሆኑትን ዶክተር ጋሻው አብዛን በስልክ አግኝተናቸው አነጋግረናቸው ነበረ። ከዚያ ቆይታችን መካከል የተወሰነውን ቀንጭበን በን ሰምተን እንመለስ። ዶክተር ጋሻው ጥቂት ዓመታትን ወደ ኋላ ልውሰድህ። ግራንድ አፍሪካን ረን ወይም ታላቁ የአፍሪካ ሩጫን ለመመስረት ምክንያት የሆኑ ጉዳዮች ምን ነበሩ? በዚህ ክንውን ውስጥ ደምቀው እንዲቀርቡ ወይም እንዲሳኩ ያስፈለጉ ግቦች ምን ነበሩ በወቅቱ? አመሰግናለሁ ስለጋበዝክኝ። ሰብተሙ መጀመሪያም የነበረው አሁንም ወደፊትም የምንቀጥላቸው ሶስት አላማዎችን ይዘን ነው የምንንቀሳቀሰው። የመጀመሪያው የስፖርቱን ሩጫን፣ ሀገራችን ብሔራዊ እሴት የሆነውን ተጠቅመን ወገኖቻችንን በሰሜን አሜሪካ የሚገኙ ኢትዮጵያውያን አፍሪካውያኖችን ማገናኘት ነው የመጀመሪያው። ሁለተኛ ግን በዚህ ሀገር ለረጅም ዓመታት የኖሩ ወገኖቻችንን ብሎም ደግሞ ህጻናትን የበለጠ የበለጠ ወደ ባህላቸው ማቅረብ ነው። ሶስተኛው ደግሞ በማህበረሰባችን ዘንድ ከፍተኛ አስተዋጽኦ ያበረከቱ በተለያየ መስክ በስፖርቱም፣ በአርት፣ በስነት በኪነ ጥበቡ እና እንዲሁም በስራ ፈጠራ ዙሪያ የራሳቸውን አስተዋጽኦ ያበረከቱ ሰዎችን የምናስብበት፣ የምንዘክርበት፣ የምናወድስበት ዝግጅት ነው የሚሆነው ሩጫ ከዛ በነጋታው ሽልማት ዝግጅት አለን። ለሁለተኛው ጥያቄ መልስህ አብሮነት መቻል ነው። ቤርስቱጌዘር የሚል ነው መርሆ ይዘን የምንንቀሳቀሰው። አብታሉ መልካም እንግዲህ የዘንድሮው የታላቁ አፍሪካ ሩጫ ወይም ግራንድ አፍሪካን ረን በነገ ዕለት ይከናውናል ተብሎ ይታስባል። ይሄ የሩጫ ክንውን ከስፖርታዊ ይዘቱ ወይም ግቡ በተሻገረ መንገድ እንግዲህ ሌሎች ግቦች እንዳሉት ቀደም ብለህም ጠቅሰልናል። በነገ ዕለት በሚኖረው ዝግጅት ውስጥ የሚካተቱ መርሃ ግብሮች ምንድን ናቸው ከሚለውን ጀምር። መልካም እንግዲህ አንዱ ዓላማችን እዚህ አገር ተወልደው ያደጉ ምናልባት ከባህላቸው ጋር ወደ ኢትዮጵያ ሄደው ኤክስፒሪየንስ፣ ልምዱን ማግኘት ያልቻሉም ወይም ደግሞ እዚህ አገር ብዙ ጊዜ የቆዩ ወገኖቻችንን ከባህላቸው ጋር ለማስተዋወቅ የባህላዊ ውዝዋዜዎች ይኖሩናል። የተለያዩ ደግሞ ባህላዊ ቁሳቁሶችን የሚያቀርቡ ቬንደርስ የምንላቸው ወይም ደግሞ የአገልግሎት አቅራቢዎች የንግድ ድርጅቶች ምርቶቻቸውን የሚያስተዋውቁበት መድረክ ይኖራል። ከዛም ባሻገር ደግሞ ሀገራችን እውቅ አትሌቶች ምክትል ኮሚሽነር ደራርቱ ቱሉ ቀነኒሳ በቀለ ሚደር ወልዴ ባጅማሮባ አራት ኦሎምፒያኖች ናቸው። ቁጥሬ ዱለቻን የመሳሰሉ አትሌቶች ይገኛሉ። እና መራ ግብሩ ጠዋት ናይን ኤኤም በዚህ ሀገር ጠዋት ሶስት ሰዓት የምንለው በሀገር ቤት ይጀምራል። የህጻናት ውድድር አለ መጀመሪያ። ቀጥሎ ደግሞ ቴንሳ ከአስር ላይ የአዋቂዎች ውድድር ወዲያውኑ ይቀጥላል። አምባሳደር ስለሺ የአሌክሳንድሪያ ሜየር በቦታው ላይ ይገኛል። እንዲሁም ደግሞ የረኛይ የተከታታይ ቴሌቪዥን ድራማ አባላት በሙሉ ዛሬ ጠዋት ይገባሉ። የተወሰኑት ትናንት፣ ከትናንት ወዲያ ገብተዋል እና በመራ ግብሩ ጠዋት ናይን ቴን ላይ ተጀምሮ በኢሌቨንተሪ ወይም ደግሞ አገር ቤት አምስት ተኩል በሚለው ላይ ይጠናቀቃል። አታመስ መልካም እንግዲህ ከዚህ ውድድር ማግስት ደግሞ ኢምፓክት አዋርድ የተሰኘው በተለያዩ ዘርፎች ተጽዕኖ ፈጣሪ የሆኑ ኢትዮጵያንና አፍሪካውያን የሚሸለሙበት ዝግጅት እንዳለም ሰምተናል። የዘንድሮ ተሸላሚዎች እነማን ናቸው? ሀብታሙ፣ እንደምታውቀው ከዚህ በፊትም እንደምናደርገው በቀኑ ነው ኦፊሽሊ አናውንስ የምናደርገው እሱን እስከ ሁሉ ነው የምናቆየው። ነገር ግን ጠቋሙ ማድረግ በሶስት መስኮች ነው ሽልማት የምናደርገው በስፖርት ለተለያዩ የአፍሪካ ወጣቶች ሆነ በዓለም ላይ የሚኖሩ ወጣቶች የተነሳሽነት አስተዋጽኦ ያበረከቱ እንዲሁም ደግሞ በኪነ ጥበቡ ቅድም ጠቆም እንዳደረግኩት እና ሶስተኛ ደግሞ በፍስራ ፈጠራ በዚህ አካባቢ ንዲሚሆን በሰሜን አሜሪካ የኛ ወገኖችን የሚረዱ እንደምታውቀው የመጀመሪያው ላይ አርቲስት ቴድሮስ፣ አፍሮ ደራርቱ፣ ቱሉ ሚስተር ማርክ እንግዲህ በኪነ ጥበቡ፣ በስፖርቱ በስራ ፈጠራ መሆኑ ነው። አምና ደግሞ ጥሩነሽ ዲባባ፣ ኤኮን እና አቶ በረከት ወልዱ ማለት በስፖርቱ በኪነ ጥበቡ እና በስራ ፈጠራ ተሸልመዋል። በዘንድሮም ጭምጭምታው ሊሰማ ይችላል። ነገር ግን እሁድ ዕለት ነው ኦፊሻሊ አናውንስ የምናደርገው በይፋ አናውንስ የምናደርገው ሀብታማ አብሯችሁን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በድምፅ ምህንድስ ነው ደግሞ ኤልያስ አስማረስ። እስካሁን ድረስ አብረናችሁ ነበር። ዛሬ የምንሰነባበተው አሁንም ድረስ ቲክቶክን በመሰሉ አውታሮች ላይ ወጣቶች መልሰው ከሚያቀነቅኗቸው፣ ነገር ግን ቆየት ካሉ ሙዚቃዎች መካከል አንዱን በመጋበዝ ነው። ተጫዋቹ ሻምበል በላይነ ነው፣ የሙዚቃው ርዕስ ደግሞ የወሎ ልጅ። መልካም ሳምንት ይሁንላችሁ። Khabay daran koi nommi, I me, yalla lany. i me, yalla yamilan ya ma'a Khabay yalla

So, <laughs> you